እግዚአብሔር አምላካችን እናመሰግናለን። አብረን እንጸልይ። ከዘላለም እስከ ዘላለም የከበርክ ታላቅና ቅዱስ እውነተኛና ታማኝ የሆንክ አምላካችን እግዚአብሔር በታላቅ ቸርነትህ ምረትህ ደግፈ እያንዳንዳችንን በሰላም ጠብቀ በዚህ ሰዓት ደግሞ በታላቁ ዙፋን ፊት አብረን እንድንቀርብና ታላቁን አንተን እንድናመልክ ይህንን ትልቅ እድል ስለሰጠህን እናመሰግንሃለን። አቤቱ ኃጢአታችንን በደላችንን፣ ስለ ጌታ ስለ ኢየሱስ ክርስቶስ ይቅር ብለህ በመካከላችን በኃይል በስልጣን በመንፈስ ቅዱስ በጎነት በኩል እንድትመላለስ እየለመንህ ጊዜያችንን ላንተ አሳልፈን እንሰጥሃለን። አቤቱ ተመስገን፣ ክብር ሁሉ ላንተ ይሁን። በነገር ሁሉ አንተ በመካከላችን ከፍ ከፍ በል። በጌታችን በኢየሱስ ክርስቶስ ስም አሜን። እግዚአብሔር አምላካችን ይመስገን። የመጀመሪያው ዝማሬያችን ቁጥር 24 ነው። ቁጥር 24 አዲስ ዝማሬ እንዘምር። በረኛቸው የታመኑ በመስኩ የተሰማሩ ዱካውን እየተከተሉ ለደህንነት የተጠሩ ከጨካኛው ሬ የዳኑ ከመታረድ የተረፉ ሐሴትን እንደሚያደርጉ ባጥፊው ጥፋት ስላልጠፉ አዲስ ዝማሬ እንዘምር ለመዳኒታችን ክብር የምስጋናችንን ሽታ እናሳርግ በእልልታ። አዲስ ዝማሪ እንዘምር ለመዳኒታችን ክብር የምስጋናችንን ሽታ እናሳርግ በእልልታ። ማቃችንን ቀዷልና ጸጋውን አልብሶናልና ክብራችን ትዘምርለት። ፍቅሩ አጽናንቶናልና ጉዳታችንን የሚሹ ጉድጓድ ምሰው የጠበቁን አጋንንት አፍረዋልና ያደፈጡት ሊያጠቁ hadiz marre enzemmer lama da ni ta chin kbir yems kanat en nasareg be elta hadiz marre enzemmer lama da ni ta chin kbir yems እና ሳርግ በእልልታ በፍጹም ልብ ብንዘምር በአምላካችን ደስ ይበለን። እና ጨብጭብልልን በል ለምንስ ስን ቆጥባለን። በምስጋናችን ዝማሬ ምሽጉን ናፈርሳለን። በመንፈሳዊ ጦር እቃ دل بدل دل عدي زماري ان زمر لم ادني كبر يمس نتجن شتا ان نصرق با عدي زماري ان زمر لم ادني كبر የምስጋናችንን ሽታ እናሳርግ በእልልታ እግዚአብሔር መስገን። የመጀመሪያው የመጽሐፍ ቅዱስ ንባባችን መዝሙር 45 ነው። ጌታችን ኢየሱስ ክርስቶስ ስጋ መልበሱን በተመለከተ ሁሉ የሚገልጥ ክፍል አለው። እንደዚህ ይላል ለመዘምራን አለቃ በሾሻኒም ለቆሬ ልጆች ማሽል የፍቅሮች መዝሙር። ልቤ መልካም ነገርን አፈለቀ፣ ንጉሱን በተመለከተ ያደረግኳቸውን እናገራለሁ፣ ምላሴም የዝግጁ ጸሐፊ ብዕር ነው። ከሰው ልጆች ይልቅ አንተ ውብ ነህ፣ በከንፈሮችህም ውስጥ ጸጋ ይፈሳል፣ ስለዚህም እግዚአብሔር ለዘላለም ባርኮሃል። አቤቱ ልዑል ሆይ በክብርህና በግርማህ ሰይፍን በወገብህ ታጠቅ ከእውነት ከየዋህነትም ከጽድቅም የተነሳ በግርማዊነትህም በመከናወን ጋልብ፤ የቀኝ እጅህም ድንቅን ታስተምርሃለች። ፍላጻዎችህ በንጉሥ ጠላቶች ልብ የተሳሉ ናቸው፤ በዚያም ህዝቡ በስርህ ይወድቃሉ። አቤቱ አምላክ ሆይ ዙፋንህ ከዘላለም እስከ ዘላለም ነው፤ የመንግሥትህ በትርም የቅንነት በትር ነው። ጽድቅን ወደድህ ክፋትንም ጠላ፤ ስለዚህ እግዚአብሔር አምላክህ ከጓደኞች የበለጠ በደስታ ዘይት ቀባህ። ደስ ከሚያሰኙህ ከዝሆን ጥርስ ቤተ መንግስቶች ልብሶችህ በሙሉ ከርቤ ሽቶችና ሽቶና ቀረፋን ይሸታሉ። የንጉሥ ሴት ልጆች ሴት ልጆች ካከበርካቸው ሴቶች መካከል ናቸው። በቀኝህም ንግስቲቱ በኦፊር ወርቅ ቆማለች። ልጅ ሆይ ስሚ አስተወይም ጆሮሽንም አዘንቤ የራስሽንም ህዝብ የአባትሽንም ቤታ እርሺ። ስለዚህም ንጉሱ ውበትሽን በጣም ይፈልጋል፣ እሱ ጌታሽ ነውና ለእሱም ስገጅለት። የጢሮስ ልጆች ከስጦታ ጋር እዚያ ይሆናሉ፣ ሀብታሞች ከህዝቡ መካከል ሞገስሽን ይለምናሉ። የንጉሱ ሴት ልጅ በውስጥ በሙሉ ክብር ናት፣ ልብሶቿም የወርቅ ዘቦ ናቸው። ወደ ንጉሱ የሚያቀርቧት በመርፌ ስራ ልብስ ነው። የሚከተሏት ደናግልም ወደ አንተ ይመጣሉ፣ በደስታና በሐሴት ይመጣሉ። ወደ ንጉሱ ቤተ መንግስት ይገባሉ። በአባቶች ፈንታ ወንዶች ልጆች ይሆናሉ፣ በምድር ሁሉ ልዑላን ታደርጋቸዋለህ። ስምህ በትውልድ ሁሉ እንዲታወስ አደርጋለሁ፣ ስለዚህም ህዝቡ ከዘላለም እስከ ዘላለም ያመሰግኑሃል ይላል። ይሄ መዝሙር የአምላካችን የእግዚአብሔር ቃል ነው። የጌታ ኢየሱስ ክርስቶስ እና የቤተ ክርስቲያንን ነገር ነው የሚናገረው በእርግጥ እና ጌታ ኢየሱስ ክርስቶስ በእግዚአብሔር እንዴት እንደተቀባ። ቁጥር ስድስት አቤቱ አምላክ ሆይ ዙፋንህ ከዘላለም እስከ ዘላለም ነው። የመንግስትህ በትር የቅንነት በትር ነው። ጽድቅን ወደድህ፣ ክፋትን ጠላህ። ስለዚህ እግዚአብሔር አምላክህ ከጓደኞችህ የበለጠ በደስታ ዘይት ቀባህ የሚለው በቀጥታ ለጌታ ለኢየሱስ ክርስቶስ ስጋ ለብሶ ለመጣው የተነገረ ክፍል ነው። እንደገና ሁለተኛው ክፍል ደግሞ ቤተ ክርስቲያንን ከጌታ ከኢየሱስ ጋር ከእግዚአብሔር መንግስት ጋር ያላትን ግንኙነት ያሳያል። መዝሙር 45 ቀጥታ የመሀሌ የመሀሌ ትርጉምም ነው ይባላል። መሀሌ መሀሌን ስትመለከቱ ልክ እንደዚህ አይነት ነገሮችን ነው የሚያሳየው። እግዚአብሔር ስለ ቅዱስ ቃሉ የተመሰገነ ይሁን። አሁን ቀጥሎ የምንዘምረው ቁጥር አንድ ነው። ቁጥር አንድ አመልካለው፣ ይህንን ታላቅ ጌታ ዛሬ የገና ሰሞን ነው የገና መዝሙሮችን ብዙ አልተለማመድንም ግን እነዚህን ቀላል መዝሙሮች አብረን እንዘምራለን አመልካለሁ ቁጥር አንድ አመልካለሁ ይህንን ታላቅ ጌታ አመልካለሁ ለማንም የማይረታ አመልካለሁ ግንበኞች የናቁትን አመልካለሁ የማዕዘን ራስን የእውቀት ራስ የጥበብ ጌታ ምንም ቢፈተን የማይረታ በሰው አዕምሮ አይገመትም፣ ወርዱም ስፋቱም አይዘለቅም። አመልካለሁ ይህንን ታላቅ ጌታ፣ አመልካለሁ ለማንም የማይረታ፣ አመልካለሁ ግንበኞች የናቁትን፣ አመልካለሁ የማይዘን ራስን። ፍቅሩን አይቼ ቀምሼ ዋለሁ ፍጹም ላመልከው አልገብቻለሁ በመከራዬ እርሱ የገባ ይጋፈጠዋል እንዳልረታ። አመልካለሁ ይህንን ታላቅ ጌታ አመልካለሁ ለማንም የማይረታ አመልካለሁ ግንበኞች የናቁትን አመልካለሁ የማዕዘን ራስን። ጥፋቴን ሁሉ በፍቅር እያየ ይቅር ይለኛል ልጄ እያለ፣ ከሁሉ በፊት ፍቅሩ ሰብሮኛል። በመስቀሉ ላይ ነፍሱን ሰጥቶኛል። አመልካለሁ ይህንን ታላቅ ጌታ አመልካለሁ ለማንም የማይረታ አመልካለሁ ግንበኞች የናቁትን አመልካለሁ የማዕዘን ራስን ከእርሱ ሌላ ወዳጅ የለኝም እንደርሱ ሚሆን ከቷ አላገኝም የውስ ችግሬን ሳልነግረው ያውቃል። ለኔ ሲከብደኝ ይሸከመዋል። አመልካለሁ ይህንን ታላቅ ጌታ አመልካለሁ ለማንም የማይረታ አመልካለሁ ግንበኞች የናቁትን አመልካለሁ የማዘን ራስ ጥሩ ነው የዘመርነው። እግዚአብሔር አምላካችን ይመስገን። ሁለተኛው የመጽሐፍ ቅዱስ ንባባችን የማቴዎስ ወንጌል ምዕራፍ አንድ ከቁጥር 18 እስከ 25 ነው። የማቴዎስ ወንጌል ምዕራፍ አንድ። የኢየሱስ ክርስቶስም ልደት እንደዚህ ነበረ። እናቱ ማርያም ለዮሴፍ ታጭታ እንደነበረች ከመጋባታቸው በፊት ከመንፈስ ቅዱስ ጸንሳ ተገኘች። ባሏም ዮሴፍ ጻድቅ ሆኖ በአደባባይ ሊገልጣት ባለመፈለግ በስውር ሊተዋት ታስቦ ነበር። ስለ እነዚህም ነገሮች እያሰበ ሳለ እነሆ የጌታ መልአክ በሕልም ተገልጦለት የዳዊት ልጅ ዮሴፍ ሆይ ማርያምን የራሲ ሚስት አድርገ ለመውሰድ አትፍራ፣ በእሷ ውስጥ የተጸነሰው ከመንፈስ ቅዱስ ነውና፣ ወንድ ልጅንም ትወልዳለች አንተም ስሙን ኢየሱስ ብለህ ትጠራዋለህ፣ እሱ የራሱን ሕዝብ ከኃጢአታቸው ያድናቸዋልና አለው። ይህ ሁሉ የሆነው በጌታ ከጌታ በነቢይ የተነገረው እንዲፈጸም ነው። ይህም እነሆ ድንግል ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም አማኑኤል ብለው ይጠሩታል። ትርጓሜውም እግዚአብሔር ከኛ ጋር የሚል ነው። ዮሴፍም ከእንቅልፉ ተነስቶ የጌታ መልአክ እንዳዘዘው አደረገ። ሚስቱንም ወደ ራሱ ወሰደ። የበኩር ልጇን እስክትወልድም ድረስ አላወቃትም ነበር። ስሙንም ኢየሱስ ብሎ ጠራው። አሁንም ያነበብኩላችሁ የአምላካችን የሕያው እግዚአብሔር ቃል ነው። ስለ ቃሉ ቅዱስ እግዚአብሔርን እናመሰግነዋለን። እንደምታውቁት ሁል ጊዜ እሁድ እሁድ ከሁለት ሰዓት ተኩል እስከ ለአራት ሩብ ጉዳይ እንደዚህ አይነት የአምልኮ ጊዜ አለን እና ወገኖች ሰዎች መጥተው እንዲጠቀሙ መጋበዛችንን ደግሞ ብዙዎች እንዲመጡ መጸለያችንን አናቋርጥ። እግዚአብሔር ይመስገን። ያው እንደምታውቁት አራት ሳምንት በላይ አንድ ወር ከሶስት ቀን እዚህ አልነበርኩም እና ደብረ ብርሃን የነበሩት ጊዜ ነበረኝ። ሰላም ታቅርበውላችኋል። ጠዋት እዚህ ፕሬዘንት ያደረግኩትን ፈጠን ፈጠን ብዬ እዚህ ላልነበራችሁ ጠዋት ፕሬዘንት አድርግላችኋለሁ። ግን ከዛ በፊት ጸልየን ለጌታ ጌታን በመስጠት የምናገለግልበት ጊዜ ይሆናል። ዴቪድ ወደዚህ ይመጣና አጭር ጸሎት እንጸልያለን። ቅዱስና ታላቅ የሆንክ የዘላለም አምላክ አባታችን እግዚአብሔር ከታላቅ ምረትህ፣ ቸርነትህ፣ መልካምነትህ የተነሳ በሕይወት ቆመን በፊትህ ስለተሰበሰብን እናመሰግንሃለን። አቤት ቸርነት ብዙ ነውና ክብር ሁሉ ላንተ ይሁን። እግዚአብሔር አምላካችን ሆይ፣ አሁን አንተን እያመለክን ባለንበት በዚህ ሰዓት በመካከላችን በመመላለስ አምልኳችንን እየተቀበልከን ስለሆነ እናከብረሃለን። ጌታ ሆይ፣ አሁን ደግሞ በመስጠት የምናደርገውን አምልኮ እንድትቀበል በመካከላችንም ከፍ ከፍ እንድትል ስምህም እዚህ እንዲከብር። የእያንዳንዳችንም ህይወት በመንፈስህ እንዲነካና እንዲለመልም አቤቱ ጥያቄዎቻችንን ሁሉ እንድትመልስ ይህን ጊዜ እንደገና ላንተ አሳልፈን እንሰጥሃለን ተመስገን ከፍ ከፍ በል ክብር ሁሉ ላንተ ይሁን በጌታችን በኢየሱስ ክርስቶስ ስም አሜን። ሶስተኛው መዝሙር በኋላ ነው የምንዘምረው። ዘምረው ስለዚህ ወደ ቃሉ ስንሄድ፣ ይህንን ጠዋት እዚህ ለነበሩት ወገኖች ፕሬዘንት ያደረግኩትን የጉዞዬን ነገር እንድታቁ አራት ሰዎች ጠዋት ነበራችሁ አራት ጠዋት ላልነበራችሁት ፈጠን ፈጠን ብዬ አቀርብላችኋለሁ። ትሪፕ አፕዴት ቱ ኢትዮጵያ የሚል ነው እና አላማው የጉዞ አላማ አምስት ዓላማዎች ነበሩት። አንደኛው ቲቺንግ ነው። በቤተ ክርስቲያን ደብረ ብርሃን በተለይ መጽሐፍ ቅዱሳዊ ቤተ ክርስቲያን እንዴት መመራት እንዳለባት አስር ፕሪንስፕሎች አሉኝ እኔ እነዛን አምስቱን ሳስተምር ነበር። ሁለተኛው ዲስትሪቢዩሽን ነው። ሀረር እና አዋሳ ሄጃለሁ፣ ያንን አቅርብላቸዋለሁ። ሶስተኛው ኤጂኤም ነው፣ አኑዋል ጄኔራል ሚቲንግ አዲስ አበባ እና ደብረ ብርሃን ነበረን። የመጽሐፍ ቅዱስ ማህበሩን በተመለከተ የማህበሩ አባላት በየዓመቱ ተሰብስበው የማህበሩ ስራ ምን እንደሚመስል እና የፋይናንስ ሪፖርቱ ምን እንደሆነ ይነገራቸዋል። ሌላው ለባይብል ኮሌጆች፣ ለትምህርት ቤቶች እና ለቤተ ክርስቲያን እንደገና ስራውን ማስተዋወቅና ደግሞም መጽሐፍ ቅዱስ ማደል ስራ ነበረን። አምስተኛው ማተሚያ ቤትን በተለይ ብርሃንና ሰላምን ጎብኝተን አስደናቂ ነገሮች እግዚአብሔር አድርጎልን መተናል ማለት ነው። እነዚህ ነበሩ ፕላኖቹ። ስለዚህ መጀመሪያው የደብረ ብርሃን ቲችንግ ላይ በተመለከተ ደብረ ብርሃን ትምህርቱ ሚሽነሪዎች ነበሩ። ከሀራምባ አካባቢ የመጡ ካንኮበር እንደዚሁ የቤተ ክርስቲያን መሪ እና እነዚህ ሚሽነሪዎችና መሪዎች ተሰብስበው ትምህርቶች ተሰጥቷል። እኔ እንደዚህ የሚል ትምህርት አለኝ። ያው ስዕሎች ታያላችሁ። እንደዚህ የሚል አላማ አለኝ። በቤተ ክርስቲያን በአሁኑ ጊዜ በጣም መጽሐፍ ቅዱሳዊ ያልሆኑ ፕሪንስፕሎች ላይ ስለተመሰረተች ከዛ የማላቀቅና ጤናማ ቤተ ክርስቲያን የመትከል አላማ ነው ያለኝ እና እነዚህን አስር ፕሪንስፕሎች ለማስተማር አምስቱን ጀምሬ አምስቱን ለሚቀጥለው ጊዜ የተዘጋጁ ናቸው። እና ደብረ ብርሃን ባፕቲስት በፎቅ ላይ ነው የምታመልከው። እና በትምህርቱ ላይ የተገኙ ሰዎች ይሄንን ይመስላሉ። ጥሩ ጊዜ ነበረን። እነዚህ ሁለት ሚሽነሪዎች ዮናስና ማስረሻ የሚባሉ ከሀራምባ የመጡ ናቸው። እነሱ ጥሩ አገልግሎት እየሰሩ ነው። እግዚአብሔር ስለ እነሱ የተመሰገነ ይሁን። እና እንቀጥላለን ስላይዱን ከዛ ሀረር ሲቲ ነው የሄድኩት። በሳምንቱ ሀረር ከተማ እንደምታውቋት ትልቅ እና ትልቅ ስል በጣም ትልቅ አይደለችም ግን ኦልድ ሲቲ ናት፣ የድሮ ከተማ ናት። ብዙ ሰዎች ዘሮች አሉ። ኦሮሞዎች፣ ሀረሪዎች፣ አማራዎች አሉ። በማንኛውም መንገድ ሀረር በጣም ሰላማዊና ሰው ተግባብቶ የሚኖርባት ከተማ ናት። እስከ ምሽቱ የፈለጋችሁ ሰዓት ብትሄዱ ማንም አባከና አይላችሁም። በጣም ጥሩ ጊዜ ነበረኝ። ማታ ማታ የምንወጣ ነበር ከመሪዎች ጋር ምንም ምንም ነገር የለም። ሀረር እና በሀረር ላይ ያደረግነው ነገር ከዛ በፊት አንድ ነገር ብነግራችሁ ጥሩ ነው። ሀረር ላይ ሰላሳ አምስት የኢቫንጀሊካል ቸርቾች አሉ ከመቶ አስር በላይ መስጊዶች እና መቶ ያህል ይሄ መስገጃ ቦታዎች ሽራይንስ የሚባሉ እነዚህ ልዩ ልዩ ምስል ያሉባቸው የቅዱሳን በእስልምና የቅዱሳን የሆነ መሳለሚያ ቦታዎች እንደዛ የመሳሰሉ አሉ። ግን ሁለት ሶስተኛው የሀረር ከተማ ፖፕሌሽን እስላም ነው። የሚቀጥለው ላይ ስንመጣ ሀረር ላይ ያደረግነው ነገር ለመቶ መሪዎች ዝግጅት ነበር። ፓወርፖይንት ፕሬዘንት ለማድረግ የኔን ስራ እዚህ የእኛን ስራ የስላሴ መጽሐፍ ቅዱስ ማህበርን ስራ እና መቶ አርባ መሪዎች ተገኙ። በጣም የቤተ ክርስቲያን መሪዎች ራሱ ተደንቀዋል፣ እና ጥሩ ጊዜ ነበረን። ሌላው በሚቀጥለው ቀን እሁድ ከሰዓት በኋላ ጠዋት በየቸርቹ ሰብከን እኔና ዶክተር አየለ ነበር የሄድ ነው ከስዊድን መጥቶ ስለዚህ ጠዋት በቸርቾች አገለገልን። ከሰዓት በኋላ ዲስትሪቢዩሽን አካሄድን እና ጥቂት ፎቶዎች ማየት ትችላላችሁ። የሚቀጥለው ገጾች ላይ እዚህ ጋር በፓወርፖይንት ፕሬዘንት ሳደርግላቸው ነው። እነዚህ መሪዎች ናቸው። መቶ አርባ መሪዎች በጣም ይገረ ነው ነው ይሰሙ የነበረው እና እግዚአብሔርን ስለነሱ እናመሰግናለን። ይሄ በማግስቱ እሁድ ከሰዓት በኋላ ነው በአንድ ትልቅ ቸርች ውስጥ ከሚጠበቀው በላይ ነው ሰዎች የመጡት፣ እና ጥሩ ጊዜ ነበረን። ሀረር እግዚአብሔርን ስለ ሀረር ጉዞ አመሰግነዋለሁ። እዚህ ጋር የሀረር ከተማ የቤተ ክርስቲያን መሪዎች ናቸው፣ ይህንን ኢቨንት ያዘጋጁልኝ እና በጣም ቅኖች ናቸው። በጣም እውነተኞች ናቸው። ለእግዚአብሔር ስራ የሚቀኑ ፖዘቲቭ የሆኑ ሰዎች እንደዚህ አይነት ሰዎች ብዙ ኢትዮጵያ ውስጥ አታገኙም እና የሚገርም ነው። ራሳቸው የሰሩት ስራ እና አንደኛው እንዳውም የትም በሄድክበት ቦታ የትም ይሁን ለዚህ አገልግሎት ራሴን ችዬ አበር ይሆናለሁ እስከሚል ድረስ ቃል የገቡ ሰዎች ያሉበት ነው። እግዚአብሔር ይመስገን። እንግዲህ አረር ለሰዎች አድለናል። ከሰዓት በኋላ በጣም ደስተኞች ነበሩ ሰዎች እና የመጨረሻ የመሪዎች ጋር የተነሳ ነው ፎቶ ነው። ምን ያህል ክሊር እንደሆነ አላውቅም፣ እናንተ ስታዩት። በጣም ጥሩ ጥሩ ጊዜዎች ነበሩን። የሚቀጥለው ከአንዋል ጀነራል ሚቲንጉ ነው፣ የአመታዊ ጠቅላላ ጉባኤው በኢትዮጵያ ውስጥ የስላሴ መጽሐፍ ቅዱስ ማህበር ለመሆን ብዙ ሰዎች እየተመዘገቡ ነው። ስራውን እያዩ ማለት ነው። ይሄ የአማኞች ብቻ የመጽሐፍ ቅዱስ ማህበር ነው። ሌሎች የመጽሐፍ ቅዱስ ማህበሮች አሉ። ኢኩሜኒካል የተባሉ የመጽሐፍ ቅዱስ ማህበሮች እንደ ኢትዮጵያ መጽሐፍ ቅዱስ ማህበር ኦርቶዶክስን፣ ካቶሊክን፣ ሌላውን ሁሉ ያጠቃለል። ይሄ ግን የእውነተኛ አማኞች ብቻ የመጽሐፍ ቅዱስ ማህበር ነው እና በኤጂኤሙ ላይ የአመቱ ስራ ሪፖርት ቀርቧል። የፋይናንስ ሪፖርት ቀርቧል። እና ትምህርቶችም ደግሞ ቴክስት ኢሹ ላይ እና ደግሞ የሶሳይቲውን ስራ በተመለከተ ከእንግሊዝ የመጡ ሁለት ሰዎች ይህንን በደንብ ማስተማር ነበረባቸው ሲያስተምሩ ነበር። አንዳንድ ፎቶዎችን እናያለን። እዚህ አንዋል ጀኔራል ሚቲንጉ አንድ ህንፃ ላይ ነው የተደረገው። ይሄ ጆናታን አርኖልድ አብረን ሰሚናሪ ተምረናል ለንደን አራት አመት። እና እሱ የዋናው ፀሐፊ ነው። እሱ ነው ዋናውን ንግግር ያደርግ የነበረው ከዛ ቀጥሎ ደግሞ ረጅሙ ፊሊፕ ብሎስ ይባላል የስርጭት ኃላፊ ነው። እና ባለፈው ዓመት ብቻ በ2023 3.3 ሚሊየን መጽሐፍ ቅዱስ በ111 ሀገሮች በ38 ቋንቋዎች እንደተሰራጨ ሲነግረን ነበር። ይሄ ማህበር በጣም ግዙፍ ስራ ነው የሚሰራው። የጠቅላላ ጉባኤው ባነር ከዚህ አሰርቼ ነው ይ ሄኩት ከኋላችን ሆኖ ያው እንደ ሰኔ የሰራሁት እኔ ሰኔ የሰራሁት ረጃጅሞች መሃል እንደዛ ሆነ ነው ግን ጠቅላላ ጉባኤውን ያው እኔ የነበርኩ ምመራው የአገሪቱ ዋና ሰው ስለሆንኩ፣ ስለዚህ የፋይናንስ ሪፖርቱ የጠቅላላ ጉባኤው ሪፖርት ቀርቦ ጉባኤው በመጨረሻ ላይ የቃለ ጉባኤውን አጽድቆ በአዲስ አበባ ላይ ጨርሰን መጨረሻ ግሪክ ሬስቶራንት ሄደን ለስጋችን ደግሞ ትንሽ ነገር ቀምሰን ነበር። የዛን ለት ማታ እግዚአብሔር መስገን ቅዳሜ ህዳር ኖቨምበር 30 ነው ይሄ የሆነው። በማግስቱ ጠዋት ዲሴምበር ዋን ወደ ደብረ ብርሃን ሄድን። ደብረ ብርሃን ጠዋት በየቸርቹ አገልግለን ከሰዓት በኋላ እዛው ቸርች ውስጥ የጠቅላላ ጉባኤው ተካሄደ። ባለፈው ዓመት በሁለት ሚኒባስ ነበር ሰዎችን ያመጣ ነው በዚህ ዓመት ግን እዛው የማድረግ ስራን የሰራ ነው። ለደብረ ብርሃኖች ማበረታቻ እንዲሆን። ሪስኪ ነው ወደ ደብረ ብርሃን መጓዝ እንደምታውቁት። ግን እግዚአብሔር ጠብቆ በሰላም ወስዶ በሰላም የመለሰን። ልባችን ይቆማል፣ አንድ ጊዜ ነጮቹ ገብተው እስከሚወጡ ድረስ። ድሮም እንደዚ አይነት ፕሮግራሞች ሳደርግ እንደዚህ ነበር የሚሆነው። ግን እግዚአብሔር ጠበቀን። ክብር ለእግዚአብሔር ይሁን እና በጥሩ ሁኔታ ጨርሰን ተመለስን። ሌላው ከሰኞ ከዲሴምበር ቱ ጀምሮ እስከ ዲሴምበር አራት ፈረንጆቹ ነበሩ እስከ ሮብ ድረስ ። ስለዚህ ዲሴምበር ቱ ተመለስን። ዲሴምበር ስሪ ግሬስ ባይብል ኮሌጅ የሚባል ቦታ ሄድን። እዛ የብዙ የመጽሐፍ ቅዱስ ተማሪዎችን የማግኘት እቅድ ነበረን። የተወሰኑ አግኝተናል። ለነሱ ስራችንን እንገረን አስተዋውቀን ይሄ አዲስ ትርጉም አስፈላጊነቱን መነሻው ምን እንደሆነ በደንብ ተገልጦላቸው አንዳንድ ኮፒ ሰጥተናቸዋል። የትምህርት ቤቱን ዳይሬክተር ድሮ አውቀዋለሁ። በፊት የኛ ተወካይ እዛ ፕሮግራም ለማድረግ ስትወጣ ስትገባ፣ ዝም ብሎ ነበረ ሰውየው። በኋላ እኔን ሲያይ የዛሬ ሀያ ዓመት የማውቀው ሰው ፓስተር አይለልዑል ብሎ አቀፈኝና በሩን ሁሉ ከፈተ ለትምህርት ቤቱ ለእኛ ስራ እና በጣም ደስ ብሎት በቃ ጥሩ ጊዜ ነበረን። ግሬስ ባይብል ኮሌጅ እግዚአብሔር ይመስገን ተማሪዎች በጣም ጥሩ ግንዛቤን ያገኙት እና ወዲያውኑ ለመጽሐፍ ቅዱስ ማህበር አባልነት ተመዝግበዋል። ታይካ እንደነገረችን ቢሮም ሄደው አይተው በቃ እንደዚህ አልነበረንም እግዚአብሔር ይመስገን ብለው ብዙ ነገሮች ከእሷ ጋር እንዳደረጉ ሪፖርት ተደርጎልኛል። በሚቀጥለው ቀን ህዳር አራት ዲሴምበር አራት ካራክተር አካዳሚ የሚባል ትምህርት ቤት ይሄ ፕሮግራም አስይዘን ነበር እና አምስት መቶ ተማሪዎች ያህል ነበሩ እና ጠዋት ዲቮሽን ጊዜ ያላቸው እዛ ላይ ተገኝተን ስለ ስራችን ነገርናቸው እና አንዳንድ መጽሐፍ ቅዱስ ለልጆቹ ሰጠናቸው በጣም ጥሩ ጊዜ ነበር። ይሄ ካራክተር አካዳሚ የሚሰራው ስራ የሚደነቅ ነው እና መጀመሪያ ስንገባ መጽሐፎቻችን ተቆልለው ገና ስራ ልንጀምር በነበረበት ፎቶ ነው የሚያሳየን። የሚቀጥለው ከዋናው ዳይሬክተር ጋር የተነሳ ነው ፎቶ ነው። የሚቀጥለው ተማሪዎች መካከል በጣም ሰፊ አዳራሽ ውስጥ ነው ያሉት። እዛ እኔም ጆናታንም ፊሊፕም ንግግር አድርገናል። በተለይ ፊሊፕ ብሎስ የሚባለው ሜሪ ጆንስ እና መጽሐፍ ቅዱሷ የሚለውን ሲናገር ልጆቹ በጣም በጉጉት ይሰሙ ነበር። ጥሩ ጊዜ ነበረን። የሚቀጥለው ስለዚህ ለሁሉም ልጆች እዛ ማደል አንችልም ነበር በነበረው ጊዜ ሳምፕል ተማሪዎችን አምጥተን አንዳንድ አዲስ ኪዳን ሰጠናቸው። ይሄው ነው። የሚቀጥለው እና ፋይናሊ ከትምህርት ቤቱ ዋና ዋና መምህራን ከነበሩት ጋር ጥሩ ፎቶ አብረን ተነስተን ቻው ብለናቸው ወጥተናል። ጥሩ ነበር። የሚቀጥለው ቪዚት ቱ ፕሪንቲንግ ፕሬስ ነው። ብርሃንና ሰላም ማተሚያ ቤት ሄድን። ከትምህርት ቤት ልክ እንደወጣም ብርሃንና ሰላም ማተሚያ ቤት ነው ሄድ ነው እና ማተሚያ ቤት ዋናውን ስራ አስኪያጅ ነው ለማነጋገር የሄድ ነው። በር ተከፈተልን እና ስራችንን የምንሰራውንና ወደፊት እንዲያትሙልን መጽሐፍ ቅዱስና ሌሎች መጽሐፎች ስናነጋግር፣ ዳይሬክተሩ አማኝ እንደሆነ በደንብ ከሰማም በኋላ እኔም የጌታ ልጅ ነኝ ከአሁን በኋላ የምትፈልጉትን ነገር በምትፈልጉት መንገድ ከመንግስት ጋር ሁሉ ተነጋግሬ ለማድረግ ቃል እገባለሁ ብሎ አድራሻ፣ ኢሜይል ተለዋውጠን እና የተለያየ ነው። በጣም ሰክሰስፉል ነበር። እግዚአብሔር ይመስገን። የሚቀጥለው ማታ ላይ ቤተልሄም ባይብል ኮሌጅ የሚባል አለም ገና ሄድን ማታ ላይ እና የአለም ገና ያለውን የቤተልሄም ባይብል ኮሌጅ ዳይሬክተር እና ተማሪዎችን የባይብል ኮሌጅ ተማሪዎችን አገኘን። ለነሱ ንግግር አደረግን። በመጨረሻ አንዳንድ ኮፒ ሰጥተን አብረውን ተነስተው ጨረስን። ሮብ ለት እና ሮብ ለሊት እንግዶቹ በሙሉ ወደ መጡበት ሄዱ። እፎ ያልኩኝ እግዚአብሔር ይመስገን። የሚቀጥለው አዋሳ ነው። አዋሳ በዛው ሳምንት መጨረሻ ዲሴምበር ስድስት እስከ ዘጠኝ አዋሳ ከተማ እኔና ዶክተር አየለ ሄድን። አዋሳ እንደምታውቁት ወንጌላውያን አማኞች ብዙ አሉባት እና ሁሉም አይነት ወንጌላውያን አማኞች የሀሰት ትምህርቶችም ሁሉ በጣም ሁሉ ነገር ነው ያለባት። ግን መሪዎች ዋና ዋና መሪዎች ተሰብስበው አሁንም ፓወርፖይንት ፕሬዘንት አደረኩኝ። እና ዋና ዋና መሪዎች ነበሩ። ጥሩ ነበር እና የሚቀጥለው ቀን ቅዳሜ ማታ አርብ ነው ከመሪዎች ጋር የነበረኝ። ቅዳሜ ከሰዓት ህዝቡ ተሰብስቦ በአንድ አዳራሽ ለህዝቡ ንግግር አደረግን እኔም ዶክተር አየለም። ከዛ በኋላ አንዳንድ ኮፒ ሰጠናቸው። አንዳንድ ኮፒ ሰጥተን ያው አንዳንድ ሰዎች እየመጡ ወደፊት ያነጋግሩን ነበር። ይህ ዲስትሪቢዩት ከመደረጉ በፊት ኮፒዎች የያዙ ሰዎች ናቸው። እና ከህዝቡ ጋር ዋና ዋና ጥቅሶች አነበብን። በደስታ በጣም በብዙ በረከት አዋሳ የነበረንን ጊዜ ጨረስን። ይሄ ሶስተኛው እሁድ ነበር ማለት ነው። እና ግን አንዳንድ አስደናቂ ነገሮች አዋሳ አጋጥሞኛል። ጠዋት ስነግራቸው ነበር ድሮ የማቃቸው ከሰላሳና ከሰላሳ አምስት ዓመት በፊት የማቃቸው የኔ ተማሪዎች የነበሩ ወለጋ መስመር ጌዶ ሆኜ ያስተማርኳቸው አሁን ፕሮፌሰሮች፣ የአዋሳ ዩኒቨርሲቲ ሌክቸረሮች፣ ዶክተሮች ሆነው ከበቡኝ ከበቡኝ። ሁሉም መምጣቴን ሰምተው በቃ እንዴት እናግኘህ ምናምን እያሉ በጣም አስደናቂ ጊዜ ነበረ። ደግሞ ሁሉም እኔ ጌዶ እያለው እኔና እናት ጌዶ እያለን ነው ወደ ጌታ የመጡ ናቸው። አንዳንዶቹ ታሪካቸውን ሲነግሩም ያው እንባ የሚያስመጣ ነበር። ጥሩ ነበረ። እግዚአብሔር ይመስገን አንዳንድ ፎቶዎች አሉኝ እዚህ። እነዛም በተመለከተ ይሄ ዝዋይ ሆኜ የእኔ ፕላንት ባደረግ ነው ቤተክርስቲያን ውስጥ አባል የነበሩ ሰዎች ከሰላሳ አምስት ዓመት በኋላ ነው የተገናኘ ነው። እና ያው ሰውየው መጥቶ ስብሰባ ላይ ጋሽ ዘኪዎስ ነው የምንለው ስብሰባው ላይ ነበር። በጣም ነው የሚገርመው። ድሮም ትልቅ ሰው ነው። ሳያረጅ ነው ያገኘሁት። የሚገርም ነው። ሾክ የሚያደርግ ነው። ምንም አላረጀም። ቤት ሄድን፣ ልጄ የለቅሶ ቤት ሆነ። ሴትዮዋ ማልቀስ ጀመረች፣ እሱም ማልቀስ ጀመረ። የድሮ ክርስትና ፍቅር በጣም አስደናቂ መሆኑን ታያላችሁ። በህይወት ኖረን እንገናኛለን ብለን ማንኛችንም አላሰብንም። ቀጥሎ እዚህ መሀል የምታዩት ልክ የመጀመሪያው ለመሪዎች ስብሰባ ካደረግኩ በኋላ ማታ ላይ ደውሎ እኔ እከሌ ይባላለሁ የድሮ የተማሪነት ስሙ ነው። ከኔ አርጅቷል እንደምታዩት መሀል ያለው ነው። እና በማግስቱ መጥቶ ስብሰባው ላይ ያገኘኝ የአዋሳ ዩኒቨርሲቲ ፕሮፌሰር ነው። ድሮ በጣም ቀልቃላ ቀጭን ልጅ ሆኖ የማቀው ተማሪ ነው። የሚገርም ነው። ከበቡኝ የድሮ ልጆች። አሁንም ይሄ አንዱ አብሮኝ ጌዶ የታሰረ መምህር ነው፣ የጂኦግራፊ መምህር። አሁን የአዋሳ ዩኒቨርሲቲ ዶክተር ሌክቸረር ነው እና የሚገርም ታሪክ አለን። ይሄ ደግሞ ሌላ ዶክተር አብይ የሚባል ነው። የድሮኛ ጌዶ ያለን ዩኒቨርሲቲ ተማሪ ሆኖ እየመጣ ብዙ እናገለግለው ነበር እና አሁን ዶክተር የቲዎሎጂ ትምህርት ቤት ዋና ፕሪንስፓል ነው እና የሚገርም ስራ ይሰራል። ሌላው ይሄ ቆርቸው የተባለ ልጅ ነው ከነ ልጁ አዋሳ ፕሮፌሰሩ ነግሮት አዋሳ መኖሬን ሰምቶ ከአዋሳ ከልጁ ጋር እየበረረ መጥቶ ዓይንህን ሳላይ አላድርም ብሎ መጣ። ተገናኘን። እኛ ራት እየበላን ነበር። የሚገርም ፍቅር ነበር። እና ሰርፕራይዝ የሚያደርጉ ነገሮች አጋጥሞኛል። በዚህ ጉዞ እግዚአብሔር ይመስገን። ሀረርም እንደዚሁ፣ ሀረርም የዛሬ ሰላሳ ምናምን አመት የምናውቃቸው እኔና እናት ወደ ጌታ እንዲመጡ የረዳናቸው ሰዎች እንደዚሁ አግኝተን ጥሩ ጊዜ ነበረን። ጌታ ይመስገን። የሚቀጥለው ላስት ሰንዴ ነው። ያለፈው ሳምንት ቦሌ አማኑኤል ፌሎውሺፕ ቸርች፣ ቦሌ አማኑኤል ህብረት የሚባለው መጥቶ ያገልግለንና መጽሐፍ ቅዱስ፣ ስራውን ነግሮን አንዳንድ መጽሐፍ ስጡን ብለው በጣም ጥሩ ጉባኤ ነበር። እዛ ተገኝቼ ያው የእግዚአብሔርን ቃል አካፍዬ አንዳንድ መጽሐፍ ቅዱስ ለምእመኑ ሰተን በዚህ መልክ ነው እየጨረስ ነው እና እግዚአብሔርን አመሰግናለሁ። የመጨረሻ ላይ እኔ ለጉባኤው እዚህ የዚህ ቤተ ክርስቲያን ፓስተር ዶክተር ዋይገል እና እነ ዴቪድ፣ እነ ናንሲ ሁሉም ይሄ ጉዞ የተሳካ እንዲሆን ሁሌ እዚህ ዶክተር ዋይገል ፓስተር ዋይገል ያጸለያል እና እግዚአብሔር የዚህም ቤተ ክርስቲያን የእኛን የእናንተንም የሁላችንን ጸሎት ሰምቶ በጣም የተሳካ ጊዜ ሰጥቶኝ በጤና ያለ ምንም ችግር ነው ለመመለስ የቻልኩት። ያው ደክሞኛል፣ ምንም ጥርጥር የለውም። ግን ጥሩ የተሳካ ጊዜ እንደነበረን ጌታን እንድታመሰግኑ የበለጠ ለዚህ ስራ እግዚአብሔር ኃይልም ጸጋም ጉልበትም ትብብርም ሰዎች አባሎችም እንዲሆኑ እንድትጸልዩ አሳስባችኋለሁ። እግዚአብሔር መልካም ጊዜ ሰጥቶኝ ነው የመጣሁት። ክብር ሁሉ ለጌታ ይሁን። እግዚአብሔር ይመስገን። አሁን ዘሰርድሂም ሶስተኛው መዝሙር ህዝቦች ሆይ ደስ ይበላችሁ። ያው ቀለል ቀለል ያለ ዝማሬ ነው የማዘምረው ብያለሁ። ህዝቦች ሆይ ደስ ይበላችሁ ህዝቦች ሆይ ደስ ይበላችሁ፣ አምላክን አመስግኑ። በኪዳኑ የቆማችሁ በአንድነት ቅረቡ፣ ቅረቡ በእልልታ ዘምሩ ለቸርጌታ ቅረቡ በእልልታ ዘምሩ ለቸር ጌታ ዘምሩለት፣ በደጆቹ አምልኩት፣ በመቅደሱ ካገር ሁሉ ተከማቹ፣ ቸሩን ጌታ ወድሱ። ሩሩ ሆኖ ይጸናል፣ ሁልጊዜ ይመራናል። ሩሩ ሆኖ ይጸናል ሁል ጊዜም ይመራናል። እርሱ ነው የፈጠረን መድንን የላከልን ከዘላለም ፍርድ ያዳነን ጽድቅን ያጎናጸፈን ለሰማያዊው ደስታ ሆኖልናል አለኝታ ለሰማ ያዊው ደስታ ሆኖልናል አለኝታ። የዛሬው መልእክቴ ከገና ጋር የተያያዘና ሕዝቡን ከኃጢአታቸው ያድናቸዋል የሚለው ለጌታ ለኢየሱስ ክርስቶስ የተሰጠው መልእክት ነው እና ይህንን መልእክት የምታገኙት ማቴዎስ ወንጌል ቅድም ባነበብኩት ምዕራፍ 1 ከ18 እስከ 25 ላይ ነው። ማቴዎስ ወንጌል እንደምንመለከተው የጌታችን የኢየሱስ ክርስቶስ ልደት ከመሆኑ በፊት የጌታችን የኢየሱስ ክርስቶስ የዘር ሐረግ የተጻፈበት ክፍል ነው። የጌታችን የኢየሱስ ክርስቶስ የዘር ሐረግ እንዴት እንደመጣ ከተጠቀሰ በኋላ ማቴዎስ ቀጥታ የሄደው ቁጥር 18 ላይ የጌታ የኢየሱስ ክርስቶስ ልደት እንዲህ ነበር በማለት አወላለዱን በመጥቀስ ነው። አሁን ማየት ትችላላችሁ። ቁጥር 18 የኢየሱስ ክርስቶስም ልደት እንደዚህ ነበረ፣ እናቱ ማርያም ለዮሴፍ ታጭታ እንደነበረች ከመጋባታቸው በፊት ከመንፈስ ቅዱስ ጸንሳ ተገኘች ብሎ ይናገራል እና ታሪኩን ከ1 እስከ 17 ያለውን ከ18 እስከ 25 ካለው ጋር ያያያዘው እንደዚህ አድርጎ ነው በመንፈስ ቅዱስ የተመራው ማቴዎስ የጻፈው እና የጌታ ኢየሱስ ክርስቶስ ልደት በተለይ ይሄ ክፍል ሁላችሁም የምታቁት ነው እና አዲስ ነገር አልናገርም። ሁሉንም ነገር ታቁታላችሁ፣ ግን አንዳንድ ጠቃሚ የሆኑ ነገሮችን በዚህ ማየት እንደምንችል ላሳያችሁ እፈልጋለሁ። ጌታ ኢየሱስ የተወለደበትን ይህንን ጊዜ በምናስብበት ጊዜ፣ ስለዚህ የመጀመሪያው ነጥቤ የጌታ የኢየሱስ ክርስቶስ መወለድ ታሪክ መግቢያ የሚል ነው። እንደ መግቢያ ሆኖ ቁጥር 18 ላይ የተጠቀሰው የኢየሱስ ክርስቶስም ልደት እንደዚህ ነበረ፣ እናቱ ማርያም ለዮሴፍ ታጭታ እንደነበረች ከመጋባታቸው በፊት ከመንፈስ ቅዱስ ጸንሳ ተገኘች ይልና ቁጥር 19 ባሏም ዮሴፍ ጻድቅ ሰው ሆኖ በአደባባይ ሊገልጣት ባለመፈለግ በስውር ሊተዋት አስቦ ነበር እያለ ይናገራል። አሁን ጌታ ኢየሱስ ክርስቶስ ሊወለድ ነው። ማርያም ጸንሳለች። ግን ከመጽነሷ በፊት ማርያም ከዮሴፍ ጋር ታጭታ ነበር እና በእጮኝነት ጊዜ ያሉ ማርያም ጸንሳለች። የአንድ ሰው ለመጽነስ አንድ ሴት ለመጽነስ የግብረ ስጋ ግንኙነት ማድረግ አለባት። ግን በማርያም በኩል እንደዚህ አይነት ነገር ውስጥ እንዳልነበረች የታወቀ ነው። ለዮሴፍ ታጭታ የነበረችው ከመጋባታቸው በፊት ከመንፈስ ቅዱስ ጸንሳ ተገኘች ነው የሚለው። የጸነሰችው ከመንፈስ ቅዱስ ነው። በሁለተኛው ነጥቤ ላይ ከመንፈስ ቅዱስ መጽነስ የሚለውን ነገር ምንነቱንና እንዴት እንደሆነ ለማስረዳት እሞክራለሁ። ሌላ ጥቅስን ጠቅሼ ግን እዚህኛው መግቢያ ላይ ያንድን ሰው ታሪክ በደንብ እንዲ በመጠኑ በደንብ እንኳን አይደለም በመጠኑ ለማየት እንድንሞክር እፈልጋለሁ። ቁጥር 19 ላይ ነው፣ ባሏም ዮሴፍ ጻድቅ ሰው ሆኖ በአደባባይ ሊገልጣት ባለመፈለግ በስውር ሊተዋት አስቦ ነበር። አንዳንድ ሰዎች እንደዚህ ይላሉ፣ ዮሴፍ የማርያምን መጽነስ አላወቀም እዚህ ጋ የሚል ነገር ይናገራሉ። ዌል እንዴት እንዳወቀ ማወቅ አይቻልም፣ ምክንያቱም የተነገረ ነገር ስለሌለ። ግን ዮሴፍ የገባው ነገር አለ። ማርያምን ጸንሳ በመገኘቷ ወይ ከማርያም ጋር በነበረው ግንኙነት፣ ንግግር፣ ወይም ደግሞ በሆነ መንገድ ብቻ ተረቷል ዮሴፍ። ስለዚህ ማርያምን በዚህ አይነት ሁኔታ ያለች ያልተጋባች ሴት ልጃገረድ ሴት እንደሚባለው በእንደዚህ አይነት ሁኔታ ላይ ስትገኝ ሊደርስባት የሚችለውን ነገር ያው ያጫት ሰው ማጋለጥ አለበት፣ ከራሱ አይደለም። ስለዚህ ማጋለጥ አለበት። ሊያጋለጣትና ሊያዋርዳት አልፈለገም። እዚ ጋ ቁጥር 19 የሚናገረው ምክንያቱ ዮሴፍ ጻድቅ ሰው ስለነበር ነው። እኔ አሁን ይህንን ጻድቅ ሰው ዮሴፍን ጥቂት ነገር ባህሪውን እንድናይ እፈልጋለሁ። የዮሴፍ ህይወት የጻድቅነት ህይወት እንደነበረ ነው የምናየው። የወሰዳቸው እርምጃዎችና ያደረጋቸው ነገሮች የጻድቅ ሰው እርምጃዎች ናቸው። የጻድቅ ሰው እርምጃ ምንድን ነው የሚመስለው? አሁን የዮሴፍን ሰው የዮሴፍን ህይወት ብዙ ሰው ተናግሮበት አቅም አስባለሁ? ግን ማሰብ በጣም ጥሩ ነው። የጻድቅ ሰው ባህሪ ምን አይነት ባህሪ ነው? አሁን ያለንበት ዘመን በጣም መጥፎ ዘመን ነው። አንዳንድ ሰዎች አንዳንድ የመጽሐፍ ቅዱስ ቃሎችን በማይገባ መንገድ የሚናገሩበት ዘመን ነው። መጽሐፍ ቅዱሳችን ጽድቅ የሚባለውን ነገር የሚናገርበት መንገድ በጣም ግልጽ እና ግልጽ ነው። ጻድቅ የተባለ ሰው እንደ እግዚአብሔር ቃል በእግዚአብሔር ኃይልና በእግዚአብሔር መንፈስ ቅዱስ እርዳታ የእግዚአብሔርን ቃል እያደረገ እንደ እግዚአብሔር ቃል ትክክለኛውን ነገር እያደረገ የሚኖር ሰው ነው ጻድቅ የሚባለው ሰው። ስለዚህ ዮሴፍ ጻድቅ ነው የተባለው ልክ በእግዚአብሔር መንፈስ እርዳታ እንደ እግዚአብሔር ቃል ነገሮችን ሁሉ የማድረግ ችሎታ ከእግዚአብሔር ያገኘ ሰው ነው። እና እኔ እዚህ ጋር የጻድቅ ሰው ባህሪን ለመጥቀስ ሞክሬአለሁ። አንደኛው ጻድቅ ሰው ትክክለኛውን ነገር የሚያደርግ ሰው ነው በእርግጥ ሰው በራሱ ትክክለኛውን ነገር የማድረግ ችሎታ የለውም የታወቀ ነገር ነው ይሄ የሌለን ከምን የተነሳ ነው ከኃጢአት ውድቀት የተነሳ ነው እና ትክክለኛውን የሚያደርግ ሰው በእግዚአብሔር መንፈስ እርዳታ ዳግም ተወልዶ ትክክለኛውን የሚያደርግ ሰው የሚታወቀው እና የሚጠራው ጻድቅ ተብሎ ነው በእርግጥ ትክክለኛውን ነገር ማድረግ ሁልጊዜ ዋጋ የሚያስከፍል ነው። ምናልባት ሊያስገልላችሁ ይችላል። በሰዎች ልትጠሉ ትችላላችሁ። ትክክለኛውን ነገር የምታደርጉ ከሆነ ሰዎች ሊንቋችሁ ይችላሉ፣ ላይቀርቧችሁ ይችላሉ። ግን ጻድቅ ሰው ሁልጊዜ ትክክለኛውን ነገር ግራም ነፈሰቀኝ ማንም ወደደ አልወደደ፣ ትክክለኛውን ነገር የሚያደርግ ሰው ነው ጻድቅ ሰው የሚባለው፣ እግዚአብሔር የሚፈቅደውን ነገር የሚያደርግ ሁለተኛው እዚህ ጋር የምናገርበት ነጥቤ ጻድቅ ሰው የእግዚአብሔር መገለጥ ይቀበላል። እዚህ ላይ እንደምታዩት አሁን ይሄ ጻድቅ ሰው ዮሴፍ ማርያም ከመንፈስ ቅዱስ ጸንሳ በተገኘችበት ጊዜ አጋልጦ በድንጋይ እንድትወገር አሳልፎ አልሰጣትም። በጣም ብዙ አስቦበታል። አሁን ተመልከቱ። ቁጥር ቁጥር 19፣ ባሏም ዮሴፍ ጻድቅ ሰው ሆኖ በአደባባይ ሊገልጣት ባለመፈለግ በስውር ሊተዋት አስቦ ነበር። ይህልና ቁጥር 20 ላይ ስለ እነዚህም ነገሮች እያሰበ ሳለ። ብዙ ነገር ነው እያሰበ ያለው። እንዴት አድርጌ ነው ይችን ሴት? ኦፍኮርስ እወዳታለሁ። ፀንሳ ተገኝታለች፣ ግን አሁን በእንደዚህ አይነት ሁኔታ ጸንሳለች ብዬ ለማህበረሰቡ ብናገር ሰው ሁሉ ድንጋይ ይዞ መጥቶ ይወግራታል። እንዴት አድርጌ ነው የምትዋት? እንዴት አድርጌ ነው እንዳለች የምትዋት? እያለ እያሰላሰለ ነው ያለው። ጻድቅ ሰው ትክክለኛውን ነገር ለማድረግ ያስባል፣ ያሰላስላል። ቁጥር ሀያን ተመልከቱ። ስለዚህ ነገሮች እያሰበ ሳለ እያሰበ ሳለ የጌታ መልአክ በህልም ተገለጠለት። አሁን እያሰበ እያሰበ እንደተኛ ነው የምታዩት። እያሰበ እያሰበ በተኛበት ቦታ የእግዚአብሔር መልአክ ተገለጠለት። ልክ ጻድቅ ሰው የሚያስባቸውን ነገሮች እግዚአብሔር እንደሚያከብረውና ጻድቅ ሰው በሚያስበው ነገር አኳያ ምሪትን ለመስጠት እግዚአብሔር መልአኩን እንደሚልክ ነው የምንመለከተው። አሁን እኛ አንዳንድ ሰዎች በመንፈስ ቅዱስና በእግዚአብሔር አሰራር እንደማናምን ሲያወሩ ሰምተናል። እኛ እንክት አድርገን ነው ምናምን ነው። መንፈስ ቅዱስ ይመራል። መንፈስ ቅዱስ ይሰራል። መንፈስ ቅዱስ ሀያል ነው። መንፈስ ቅዱስ ብዙ ነገሮችን ያደርጋል። ልክ ለዮሴፍ እንደተደረገው የሚያደርግ አምላክ ነው። በህይወታችን አይተናል። እኛ ጻድቅ ሰው የእግዚአብሔርን መገለጥ ይቀበላል። ልክ እያሰበ ያለው የጽድቅና የእውነትን ነገር ስለነበረ እግዚአብሔር መገለጥን ላከለት። ጻድቅ ሰው እንደዚህ የሚደረግለት ሰው ነው እዚህ ሌላም ነጥብ አለኝ እዚህ ላይ ጻድቅ ሰው በእግዚአብሔር ይመራል አሁን ዮሴፍ በቀጥታ የእግዚአብሔር ምሪት ነው ያገኘው የእግዚአብሔር መልአክ ተገልጦለት የዳዊት ልጅ ዮሴፍ ሆይ ማርያምን የራስህ ሚስት አድርገህ ለመውሰድ አትፍራ በእሷ ውስጥ የተጸነሰው ከመንፈስ ቅዱስ ነው ከዚህ በፊት ከመንፈስ ቅዱስ መጽነስ አለመጽናሷን ማወቅ አለማወቁን ማወቅ አይቻልም ብያለሁ ግን አሁን እግዚአብሔር ራሱ በግልጥ ምን አደረገው እሷ የጸነሰችው ከማን ነው? ከሌላ ወንድ አይደለም እንዳታስብ፣ ከመንፈስ ቅዱስ ነው። መንፈስ ቅዱስ ነው እንድትጸንስ ያደረጋት እና ስለዚህ የእግዚአብሔርን አመራር፣ የእግዚአብሔርን አሰራር ጻድቅ ሰው እግዚአብሔር ሲገልጥለት ታያላችሁ። እኔ የምመክራችሁ ነገር ምንድን ነው መሰላችሁ? አሁን የዮሴፍን ታሪክ ሳስብ፣ እግዚአብሔር እንዲመራችሁ፣ እግዚአብሔር ነገሮችን እንዲያበራላችሁ፣ እንዲገልጥላችሁ የምትፈልጉ ከሆነ የጽድቅ ሕይወት ለመኖር ራሳችሁ መስጠት አለባችሁ። ይሄ ጻድቅ ሰው እግዚአብሔር ተገልጦ ከተናገረው በኋላ በመልአኩ በኩል ምንድን ነው ህይወቱን ከዛ በኋላ የመራው? እንደዚህ በሚለው ነጥብ ውስጥ ነው የምገልጥላችሁ። ጻድቅ ሰው እግዚአብሔር የተናገረውን ነገር ያደርጋል። ይሄ ሰውዬ የእግዚአብሔር መልአክ መጥቶ ሚስትህን ማርያምን ለመውሰድ አትፍራ፣ ምክንያቱም አንተን የሚያሰጋ ምንም ነገር የለ የጸነሰችው ከምንድን ነው? ከመንፈስ ቅዱስ ነው። ከመንፈስ ቅዱስ ስለጸነሰች ኃላፊነቱን ማን ይወስዳል? ራሱ መንፈስ ቅዱስ ይወስዳል። ስለዚህ እሷን ለመውሰድ አትፍራ ተብሎ እንደተነገረው እችላለሁ እንዴ? አደርጋለሁ እንዴ? እኔ ሌላ ሐሳብ ነበር እያሰብኩ ያለሁት እያውጠነጠንኩ ያለሁት ሌላ ዕቅድ ነበር ምናምን ውስጥ አልገባም። ቀጥታ እግዚአብሔር ያዘዘውን ነገር ነው ያደረገው። በመንፈስ ቅዱስ የሚመራ የእግዚአብሔርን ምሪት የሚቀበል ጻድቅ የሆነ ሰው ሁልጊዜ እግዚአብሔር የተናገረውን ነገር ያደርጋል። ዮሴፍ እግዚአብሔር የተናገረውን ነገር አደረገ። እንዳውም በኋላ እናገርበታለሁ። ዮሴፍ ብዙ ማብራሪያ ተሰጥቶታል። ማብራሪያውን ሁሉ ሰምቷል። ልክ እግዚአብሔር ያላትን ነገር በሙሉ አድርጓል እና ማርያምን ሚስቱ አድርጎ ወሰዳት። ሌላም የታዘዘውን ነገር የሚቀጥለው ጊዜ የምመጣበትን አደረገ። ስለዚህ የጻድቅ የሚለውን ሰው እይታ ለማየት ከፈለጋችሁ የዮሴፍን ሕይወትና ዮሴፍ ያደረገውን ነገር ማቴዎስ አንድ ላይ ማሰብና ማሰላሰል በጣም ጠቃሚ ነው። የሚቀጥለው ነጥቤ የሕፃኑ መጸነስ ነው። ጥቂት እናገራለሁ ስለ ሕፃኑ መጸነስ ብዬ ነበር እዚህ ቁጥር 19 ላይ ቁጥር 18 ላይ እናቱ ማርያም ለዮሴፍ ታጭታ እንደነበረች ከመጋባታቸው በፊት ከመንፈስ ቅዱስ ጸንሳ ተገኘች ይልና ከዛ ቁጥር ሀያ ላይ ደግሞ ይሄ እውነት ለዮሴፍ በህልም በመልአኩ በፊት በመልአኩ በኩል በእሷ ውስጥ የተጸነሰው ከመንፈስ ቅዱስ ነውና ተብሎ ተነገረ። የህፃኑ መጸነስ ማርያም ከወንድ ጋር ሳትገናኝ ከዮሴፍ ሙሉ በሙሉ ተአምራዊ በሆነ መንገድ ከመንፈስ ቅዱስ ነው የጸነሰችው። ይሄ ስንለው የነበረ ነገር ነው። የሰዎች እጅና የሰው ነገር ያልገባበት ነገር ነው። የማርያም መጽነስ፣ የህፃኑ መፅነስ፣ የማርያም እጅ የለበትም። ሊያስወግራት፣ ሊያስገልላት የሚያስችል ምንም ነገር በደል አልነበረባትም። ሰዎች ቢያውቁ በእርግጥ ዮሴፍ አውጥቶ ቢተዋት ኖሮ ሰዎች ሌላ ሌላ ነገር ሊናገሩ፣ ሊጠረጥሩ ወይም ደግሞ እንደ በድንጋይም ሊወግሯት ይችሉ ነበር። ግን ምንም የእሷ ጥፋት አይደለም የሆነው። ዮሴፍም የገባው ይሄ ነው። የማርያም ጥፋት አይደለም። የእግዚአብሔር ስራ ነው። የእግዚአብሔር አስደናቂ ኃይል መገለጥ ነው የሆነው እና ህጻኑ ንጹህ ነው። የሰው ዘር ያልተቀላቀለበት ነው ማለት የማርያም ዘር አለበት፣ ግን የሰው የኃጢአት ዘር ያልተቀላቀለበት ነው። የህፃኑ መጸነስ ያንን ነው የሚያሳየው። ምናልባት ይህንን ለመረዳት ብትፈልጉ በቀጥታ መምጣት ያለብን ሉቃስ 1 35 ላይ ነው። እዚህ ስላይዱም ላይ ታውታላችሁ። መልአኩም ሉቃስ ወንጌል ላይ ለማርያም የመጽነሷን ነገር ሲናገር መልአኩም መለሰ ለእሷም መንፈስ ቅዱስ በአንቺ ላይ ይመጣል። እንዴት እንደምትጸንስ ነው የሚናገረው። የልዑል ኃይልም ይጋርድሻል፣ ስለዚህ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ተብሎ ይጠራል ብሎ ነግሯታል። አንቺ ትጸንቻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙም ደግሞ እሱም ደግሞ የልዑል እግዚአብሔር ልጅ ይባላል፣ ሀያል ባለመንግስት፣ ለመንግስቱ ፍጻሜ የሌለው ተብሎ ተነግሯታል ለማርያም። እና ማርያም ይሄ እንዴት ይሆናል እኔ ወንድ ስለማላቅ ብላ ስትል ነው መልአኩ፣ ይሄም የሆነው መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይል ይጋረድሻል፣ ስለዚህ ውጤቱ እንደዚህ ነው የሚሆነው ብሎ ነው የተናገረው። መንፈስ ቅዱስ በእሷ ላይ ከመጣ በኋላ የልዑል ኃይል ጋርዷታል። አሁን ይሄ ከዚህም በፊት ስናገር ሰምታችሁኝ ይሆናል። ይሄ ትልቅ ሥነ መለኮታዊ እውነት ያለበት ነው። ይሄ ካልገባም ክርስትናና የጌታ ኢየሱስ ክርስቶስ አምላክነት አይገባንም። ጌታ ኢየሱስ ሲጸነስ በማርያምና በጌታ በኢየሱስ መካከል የኃጢአት ዘር እንዳይተላለፍ የተደረገበት ረቂቅ፣ ከአይምሮ በላይ የሆነ ስራ፣ መለኮታዊ ስራ የተሰራበት ቅጽበት ነው። መንፈስ ቅዱስ በአንቺ ላይ ይመጣል ከዛ ይሄ መንፈስ ቅዱስ የእግዚአብሔር የልዑሉ የእግዚአብሔር ኃይል ሆኖ ይጋረድሻል ነው የተባለው። በግዕዝ የእኔ ስም ነው የሚሆነው። ይሄ ኃይለ ልዑል የልዑል ኃይል ይጋረድሻል፣ በግዕዝ ይጸልልሻል ብለው ነው ያሉት። ይጸልልሻል እና ይጋርድሻል የሆነ የኮንሴፕት ልዩነት አለው። ይጋረድሻል የሚለው ነገር ያንቺ ዘር የኃጢአት ዘር ከአንቺ ወደ ህፃኑ ወደ ተጸነሰው ህፃን እንዳይተላለፍ የሆነ ስክሪን ያደርግሻል የሚል ሀሳብ ነው ያለው እና ስለዚህ የማርያም የአዳምና የሔዋን ዘር የኃጢአት ዘር ወደ ህፃኑ ሳይተላለፍ ህፃኑ ፍጹም ንጹህ ፍጹም መለኮት ሥጋ የለበሰ ግን ፍጹም መለኮት ሆኖ እንዲወለድ የተደረገበት ነገር ነው። ስለዚህ ጌታ ኢየሱስ ያለምንም የኃጢአት ዘር ንጹህ ሆኖ የተወለደው ከዚህ የልዑል ኃይል ይጋረድሻል ከሚለው የመለኮት ስራ የተነሳ ነው። ይሄ ነገር ሊገባን ያስፈልጋል። አሁን አንዳንድ አስተማሪዎች አሉ በዘመኑ የተነሱ እነዚህን ነገሮች በማስተዋል ስለማይረዱ ጌታ ኢየሱስ ክርስቶስን እስከ መስቀል ሞት ድረስ ሰው ነበረ። መስቀል እስከሚጠመቅ ድረስ ሰው ነበር፣ ዝም ብሎ ሰው ነበር። ከዛ በኋላ መስቀል ላይ ደግሞ ተሰቅሎ ልክ መስቀል ላይ ተሰቅሎ መከራ ሲያይ አምላክነቱ ከላዩ ላይ ተነሳ፣ ሲጠመቅ አምላክነት ተዋህዶ ብለው የሚሉ ሞኞች አሉ። መጽሐፍ ቅዱስ ግን በጣም ግልጥ ነው። ጌታ ኢየሱስ ክርስቶስ ሲወለድ በመንፈስ ቅዱስ ኃይልን የተጸነሰው የልዑል ኃይል ጋርዶት ኃጢአት አልባ ኃጢአት ማድረግ የማይችል ጸጋና ህይወት ተፈጥሮ ይዞ ነው የተወለደው። ይሄ ቃል የመጸነሱን ነገር የሚያሳይ ነው እና ውጤቱ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። አያችሁ፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይል ይጋረድሻል፣ ውጤቱ ከአንቺ የሚወለደው የልዑል እግዚአብሔር ልጅ ይባላል። መቶ በመቶ እግዚአብሔር እና መቶ በመቶ ደግሞ የሰው ስጋ የለበሰ ነው ይሄ ካልገባን ጌታ ኢየሱስ ክርስቶስ እና ማንነቱ አይገባንም። እና ጥቂት ገልጫለሁ ብዬ አስባለሁ። ጌታ ይመስገን። ወደ ሶስተኛው ነጥቤ እሄዳለሁ። ሶስተኛው ነጥቤ ጋር ስመጣ የሕፃኑን ስም ኢየሱስ ብለህ ትጠራዋለህ ተብሎ ተነግሯል። ዋናው ርዕሴ ኢየሱስ ብለህ ትጠራዋለህ ተብሎ ከተነገረው በኋላ ያለው ነጥብ ነው። እሱም ሕዝቡን የራሱን ሕዝብ ከኃጢአታቸው ያድናቸዋል። አሁን ታያላችሁ። እዚህ ቁጥር ሀያ አንድ ላይ ወንድ ልጅንም ትወልዳለች ከመንፈስ ቅዱስ ጸንሳ አንተም ስሙን ኢየሱስ ብለህ ትጠራዋለህ እሱ የራሱን ህዝብ ከኃጢአታቸው ያድናቸዋልና አለው። ይህ ሁሉ የሆነው በጌታ በነቢይ የተነገረው እንዲፈጸም ነው ብሎ እስከታች ድረስ ይመጣና ዮሴፍም ከእንቅልፉ ተነስቶ የጌታ መልአክ እንዳዘዘው አደረገ። ቅድም ጻድቅ ሰው የእግዚአብሔር ያዘዘውን ያደርጋል ያልኳችሁን ሚስቱንም ወደ ራሱ ወሰደ ይልና የበኩር ልጇን እስክትወልድ ድረስ አላወቃትም ነበር። ልክ ቅድም ስሙን ኢየሱስ ብለህ ትጠረዋለህ የተባለውን ቁጥር ሀያ አምስት ላይ ተደግሟል። ስሙንም መልአኩ ኢየሱስ ብለህ ትጠረዋለህ ብሎ እንዳለው ስሙንም ኢየሱስ ብሎ ጠራው ይላል። ግን ስሙን ኢየሱስ ብለህ ትጠረዋለህ የሚለው ጋር አሁን የታዘዘው ትእዛዝ አለ፣ ያደረገው ነገር አለ ዮሴፍ። ግን ኢየሱስ የሚለው ስም ምን ማለት ነው? ይህንን በደንብ እንድናስበው እፈልጋለሁ። ኢየሱስ የሚለው ስም ቀጥተኛ ትርጉሙ እግዚአብሔር አዳኝ ማለት ነው። እግዚአብሔር አዳኝ ማለት ነው። ኢየሱስ የሚለው እንደገና ልበለው፣ እግዚአብሔር አዳኝ ማለት ነው። ስለዚህ የእኛ ጌታ ኢየሱስ እግዚአብሔር አዳኝ ነው። እግዚአብሔር አዳኝ ነው። ኢየሱስ ብለን ስንጠራ እግዚአብሔር አዳኝ ማለታችን ነው። ጌታ ኢየሱስ በስጋ የተገለጠው እግዚአብሔር አዳኝ ነው። ይህ ስም በብሉይ ኪዳን እያሱ ከሚለው ጋር ተመሳሳይና የተለመደ ስም ነው። በግሪክ ነው። ኢየሱስ ግን በብሉይ ኪዳን በሂብሩ እያሱ ከሚለው ስም ጋር ተመሳሳይ ነው። አንድ አይነት ነው። ግን እያሱ የሚለው ስም በብሉይ ኪዳን የወጣው ለሰዎች ነው። እዚህ ጋር ግን አዳኝ ለሆነው በመንፈስ ቅዱስ ለተጸነሰው ስጋ ሆኖ ለመጣው ለእግዚአብሔር ነው። አሁን ይህንንም ትንሽ ላስታውሳቸው ከዚህ በፊት ስለ እግዚአብሔር ስም ስንነጋገር እግዚአብሔር እግዚአብሔር የሚባለውን የእኛን አምላክ ስም ያወጣለት ሰው የለም ብያቸዋለሁ። ለእግዚአብሔር ስም የሰጠው ሰው የለም በዕብራውያን አመለካከትና እምነት ስም አንድ ሰው ለልጁ ስም ሲሰጥ ወይም ለአንድ ነገር ስም ሲሰጥ ለፈጠረው ወይም ለሰራው ነገር ለሰራው ነገር ኢንቨንት ላደረገው ነገር ማለት ነው። ስም ሲሰጥ በዛ ነገር ላይ ይሄ ስም ሰጪ ስልጣን አለው ማለት ነው። አሁን ይሄ አይሁዶች በሙሉ የሚያውቁት እውነት ነው። በልጆቻቸው ላይ እስከ 18 ዓመታቸው ስልጣን አላቸው። ወላጆች የመወሰን የመፈረም ጋርዲያን የመሆን ስልጣን አላቸው፣ ሀላፊነት አለባቸው ለልጆቻቸው ልጆቻቸውን የወለዱት ለልጆቻቸው ስም ያወጡት እነሱ በመሆናቸው። ለእግዚአብሔር ግን ማንም ሰው ስም እንዲሰጠው በእግዚአብሔር ቃል ላይ አልታዘዘም፣ ደግሞ ማንም ሰው ስም አልሰጠውም። ምክንያቱም በእግዚአብሔር ላይ ስልጣን ያለው ማንም ሰው የለም። ፓስተር በእግዚአብሔር ላይ ስልጣን የለው ማንም። ነቢያትም መላእክትም ለእግዚአብሔር ስም አልሰጡትም። እዚህ ጋ አሁን መልአኩ ገብርኤል ነው ለማርያም ለዮሴፍ ስሙን ኢየሱስ ትለዋለ ብሎ የተናገረው ከማን መልእክት ተቀብሎ ነው? ከእግዚአብሔር ተቀብሎ ነው። ስለዚህ የጌታ ኢየሱስ ክርስቶስ ስም ኢየሱስ እግዚአብሔር አዳኝ ተብሎ የተሰጠው ስያሜ ከራሱ ከእግዚአብሔር የመጣ ከዮሴፍ ያልፈለቀ ነገር ነው። የዮሴፍ አይደለም ለጌታ ኢየሱስ ስም የሰጠው እኛም አይደለም፣ ራሱ እግዚአብሔር ነው። እግዚአብሔር አዳኝ ብሎ ስም የሰጠው ስለዚህ ራሱ እግዚአብሔር ለሁለተኛው ስላሴ ለአብ ለወልድ ለሁለተኛው ስላሴ መጠሪያ ስም የሰጠው እግዚአብሔር ነው እና ይህ ስም ክቡር ነው። የቆሎ ጓደኛችን አይነት ስም አይደለም የከበረ ስም ነው። ሐዋርያው ጳውሎስ በኤፌሶን ምዕራፍ አራት ላይ በዚህ ስም ፍጥረት ሁሉ ይንበረከካል። በኤፌሶን ምዕራፍ ሁለት ላይ በፊልጵስዮስ ምዕራፍ ሁለት ላይ በስሙ ፊት ፍጥረት ሁሉ ይንበረከካል እና ስሙ ከስሞች ሁሉ በላይ ነው የጌታ ኢየሱስ ክርስቶስ ስም ስለዚህ አክብረን ልንጠራ አክብረን ልንይዘው የሚገባ ስም ነው። እንደ አስማት እንደ ምትሀት መጠቀሚያ የምንጠቀምበትም ስም አይደለም። የከበረ እጅግ በጣም የከበረ ስም ነው እና ይሄ ስሙ እግዚአብሔር አዳኝ ስለሆነ ከምን ጋር ነው የተያዘው የሚለው ማሰብ ጥሩ ነው። እኔ እዚህ ይህንን መልእክት ሳዘጋጅ እግዚአብሔር አዳኝ የሚለው የጌታ ኢየሱስ ክርስቶስ ስም አዳኝነቱን የሚጠቅስ ነው። ግን ከምን የሚለውን ስታው እራሱ ቃሉ ግልጽ ነው። ሕዝቡን የራሱን ሕዝብ ከምናቸው ያድናቸዋል? ከኃጢአታቸው ያድናቸዋል ይላል። የጌታ ኢየሱስ ክርስቶስ ስም፣ ጌታ ኢየሱስ ክርስቶስ ራሱ ከኃጢአት አዳኝ እግዚአብሔር አዳኝ የሆነ ከኃጢአት አዳኝ ነው ምክንያቱም የሰዎች ልጆች በሙሉ ኃጢአት አለባቸው። የተፈጥሮ ኃጢአት ማንም ሰው ለሰው ልጅ ኃጢአት አላስተማረውም። ማንም ሰው ኃጢአት ከውስጣችን የሚፈልቅ ነገር ነው። እግዚአብሔር በክርስቶስ ኢየሱስ በኩል ካላዳነን ስለዚህ ሰዎች የኃጢአት እስረኞች፣ የኃጢአት ባሪያዎች፣ የኃጢአት ተገዢዎች ናቸው። ሰዎች በሙሉ እኛ በሙሉ በኃጢአት ባርነት በኃጢአት እስረኝነት ውስጥ የነበርን ሰዎች ነን። ጌታ ኢየሱስ ክርስቶስ ነው ከኃጢአት ያዳነን። ሰው ከኃጢአት እስረኝነትና ባርነት መውጣት የሚችለው በጌታ በኢየሱስ ክርስቶስ የማዳን ስራ ብቻ ነው። ሰው ከኃጢአት መዳን አለበት። ወገኖች እባካችሁ ስሙ። የምናቃቸው ሰዎች ሃይማኖተኝነት ከኃጢአት ሰዎችን አያድንም። መላእክት ሰዎችን ከኃጢአት አያድኑ። ከኃጢአት የመዳኛው መንገድና አዳኙ እግዚአብሔር አዳኝ ጌታ ኢየሱስ ክርስቶስ ብቻ ነው። ሰዎች ከኃጢአታቸው በሌላ ሰው፣ በራሳቸው፣ በስራቸው፣ በፍልስፍናቸው፣ በብርና በወርቃቸው፣ በዘመድና በአዝማዳቸው፣ በጓደኞቻቸው መዳን አይችሉም። የሰው ነገር በኃጢአት ውድቀት ምክንያት የተደመደመ ነው። ያለቀለን ነገር ነው። ማንም ማንንም አያድንም። ብሉይ ኪዳን ወንድም ወንድሙን አያድንም ይላል። በጣም የሚቀርብ ወንድም የእናትና የአባት ልጅ ሌላውን ሰው ማዳን አይችልም። የተደመደመ ነገር ነው። ስለዚህ ጌታ ኢየሱስ ክርስቶስ የተወለደበትን ሚስጥር አሁን ማየት ትችላላችሁ። እግዚአብሔር አዳኝ የተወለደበት ምክንያት ሰው የመዳን ተስፋ በምንም በሌላ ነገር ስለሌለው ነው እግዚአብሔር አዳኝ ጌታ ኢየሱስ ክርስቶስ የተወለደው። ስለዚህ ስሙ የተጠራበት ምክንያት እንደዚህ ተብሎ እግዚአብሔር አዳኝ የሆነው እኛ በኃጢአታችን ተስፋ ቢስ ዋጋ የሌለን እሚያድነን የሌለ ራሳችንን የማናድን ሆነን ስለሆነ ነው። ተፈጥሯችን ይሄ ነው። እና ጌታ ኢየሱስ ክርስቶስን እና የመጣበትን አላማ የመጣበትን ምክንያት እንደዚህ አድርገን ስናይ ነው እምነቱን ራሱ ልናከብረውና ራሳችንን ሰጥተን ልንኖርበት የምንችለው። የሚቀጥለው ነጥብ ላይ ከኃጢአት ለማዳን ዋጋ መከፈልም ስላለበት ነው። ከኃጢአት ለመዳን ዋጋ መከፈል አለበት። ጌታ ኢየሱስ ህዝቡን ከኃጢአት ለማዳን ዋጋ ከፍሏል። ለኃጢአት ዋጋ መከፈል የጀመረው ገና ጌታ ኢየሱስ ክርስቶስ የሰው ልጅ የሰውን ስጋ ለብሶ እንዲመጣ ሲታቀድ ነው፣ ገና ገና ሰማይና ምድር ከመፈጠራቸው በፊት እና ቀጥሎ ደግሞ ስጋ ለብሶ ሲመጣ ነው። ያሁን ገና ገና ገና የምንለው ክሪስማስ ስጋ ለብሶ ሲመጣ ነው። የተጠናቀቀው በመስቀል ላይ ይሄ ስጋ የለበሰው ተሰቅሎ ሲሞትና በትንሣኤ በመነሳቱ ነው። ስለዚህ ይህንን የኃጢአት መዳንን ዋጋ መክፈል የሚችል ሌላ ማንም በሰማይም በምድርም የለም። አንድ ብቻ ነው ያለው እሱም ጌታ ኢየሱስ ነው። ሌሎች ሃይማኖቶች ሁሉ ዜሮ የሚሆኑት እዚህ ጋር ነው። ሌሎች የሰው ፍልስፍናዎች ሁሉ ዜሮ የሚሆኑት እዚህ ጋር ነው። እሱ ብቻ ነው መክፈል የቻለው። እሱ ብቻ ነው ዋጋ የከፈለው። እሱ የከፈለው ዋጋ ብቻ ነው ዘላለማዊ ውጤት ያለው ይህ ጌታ ኢየሱስ ክርስቶስ በስድስት ሰዓት በመስቀል ላይ ተሰቅሎ የከፈለው ዋጋ በተለይ ሶስቱ የጨለማ ሰዓት የእኛ ኃጢአትና የእኛ በደል በላው ላይ ፈሶ የከፈለው ዋጋ የዘላለም ህይወት የመስጠት ውጤት ያለው እኛን ከኃጢአት የዘላለም ውጤት የሚታደግ ዋጋ ነው የከፈለው። ስለዚህ ጌታ ሲጸነስና ሲወለድ ከኃጢአት ለማዳን ብቃትም ችሎታም ሁሉም ነገር ሆኖ ነው የተወለደው። ስለዚህ ለሰው ጥልቅና ትልቅ ጥያቄ መልሱ በክሪስማስ ቀን የተከናወነው በመሆኑ ለእኛ ለክርስቲያኖች ልዩ ቀናችን ነው። እግዚአብሔርንእና የሰራውን ስራ በመወለዱ ልናስብበት የሚገባ ቀን ነው። በመሆኑም ይህን ታላቅ ፍቅር እያሰብን ልናስበው፣ ጌታችንንም ልናመሰግነውና ልናከብረው ይገባል። ይሄ የማቴዎስ ምዕራፍ አንድ ቁጥር 21 ላይ የተናገረውን ነገር ከተናገረ በኋላ ቁጥር 22ና 23 ላይ ስትመጡ በብሉይ ኪዳን የተነገረውን ነገር ሌላ ስሙን ይጠቅሳል። እነሆ ድንግል ትፀንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብለው ይጠሩታል ትርጓሚውም እግዚአብሔር ከኛ ጋር የሚል ነው ብሎ ነው የሚደምድመው። በጣም ሎጂካዊ ነው። ተመልከቱ፣ ስሙን ኢየሱስ ብለህ ትጠራዋለህ። ሕዝቡን ከኃጢአታቸው ምን ያደርጋቸዋልና? ያድናቸዋልና። ከኃጢአታቸው የዳኑ ሰዎች ከእግዚአብሔር ጋር ይታረቃሉ። በሌላው ስሙ በኩል ደግሞ ሁል ጊዜ ከእሱ ጋር ይሆናሉ፣ እሱም ከነሱ ጋር ይሆናል ማለት ነው። እግዚአብሔር አማኑኤል፣ ጌታ ኢየሱስ አማኑኤላችን ነው። እግዚአብሔር ከኛ ጋር እና የሚያስፈራን የሚያስጨንቀን የሚያርበተብተን ነገር የለም። አሁን እኔ ኢትዮጵያ ውስጥ እሄዳለሁ እና የማምነው ነገር አለ። አንድ የማምነው ነገር ምንድን ነው? ጌታ ኢየሱስ ክርስቶስ አማኑኤል ነው። አማኑኤል ማለት ምን ማለት ነው? እግዚአብሔር ከኛ ጋር ማለት ነው። እና ስወጣ፣ ስገባ አዲስ አበባ ምስቅልቅል የሆነ የመኪና ችግር ያለበት ቦታ ነው። እዛ ውስጥ እንኳን ስገባ ጌታ ኢየሱስ ከማን ጋር እንደሆነ አስባለሁ ሁል ጊዜ ባይሞሬ ጌታዬ ከማን ጋር ነው? ከኔ ጋር ነው። መሪውን ስጨብጥ በጣም ውስብስብ በሆነ መንገድ ውስጥ ሳልፍ እግዚአብሔር ከኔ ጋር ነው። ከኃጢአት ያዳነን ጌታ ኢየሱስ ክርስቶስ አት ዘ ሴም ታይም ምን አድርጎልናል? ምን ሆኖልናል? እግዚአብሔር ከኛ ጋር ሆኖልናል። ይህንን የምታገኙት ዮሐንስ ማቴዎስ ወንጌል ምዕራፍ 1 ከ18 እስከ 25 ያለው ሲገለጥላችሁና ስትረዱ ነው። እግዚአብሔር ከኛ ጋር፣ ማን ይለየናል? ማን ያጠቃናል? እግዚአብሔር ከኛ ጋር። ክብር ሁሉ ለእግዚአብሔር ይሁን። ስለዚህ ይህንን እያሰብን ቁጥር ሰባትን እንዘምራለን። ሰላም አለኝ ሰላም አለኝ ሰላም አለኝ ሰላም አለኝ ሰላም አለኝ በልቤ በልቤ ቅዱስ ቃሉን አንብቤ ደህንነት አግኝቻለሁ። ስሞት ወደ ጌታ ሄዳለሁ። በኢየሱስ ደም በኢየሱስ ደም ታጠበልኝ ኀጢአቴ ኀጢአቴ ተለወጠ ሕይወቴ በወንጌል እጸናለሁ ስሞት ወደ ጌታ ሄዳለሁ። እረፍታለኝ እረፍታለኝ እረፍታለኝ በኢየሱስ በኢየሱስ የማይጠፋ ደስታ የማይናወጥ ተስፋ በሕይወቴ በጣም ተስፋፋ ተለወጥኩኝ ተለወጥኩኝ። ተለወጥኩኝ በኢየሱስ በኢየሱስ፣ አዲስ ፍጥረት ቶኛለሁ መንፈሱን አግኝቻለሁ፣ ስሞት ወደ ጌታ ሄዳለሁ። ሐዘን የለም ጭንቀት የለም ፍርሃት ጠፍቷል፣ ከልቤ ከልቤ መንፈሱ ያጽናኛኛል በደስታ ሞልቶኛል። ጌታ ዘወትር ይጠብቀኛል። ላመስግነው ላመስግነው ላመስግነው ጌታዬን ጌታዬን በመስቀል ተሰቃይቶ ከፈለልኝ ዕዳዬን። ክብር ክብር ለስሙ ይሁ እንጸልይ። ቅዱስና ታላቅ ሆንክ ሁሉን የምትችል ጌታችንን ኢየሱስ ክርስቶስን ከሰማያዊ ሰማያት በመንፈስ ቅዱስ በኩል ወርዶ ከቅድስት ድንግል ማርያም ውስጥ ተጸንሶ ሰው ሆኖ የእኛን ሥጋ ለብሶ አምላክነቱ ሳይለወጥ ሳይቀየር ምንም መምታታት ሳይኖርበት የእኛን ሥጋ ለብሶ እንዲወለድ ስላደረግህ ስለ ጌታችን ስለ ኢየሱስ ክርስቶስ ክብርና ምስጋና ላንተ ይሁን አቤቱ ጌታ ሆይ። እሱ እግዚአብሔር አዳኝ የሆነ ስም ስላለው እግዚአብሔር አዳኛችን ሆኖልን ከኃጢአት ከበደልና ከመተላለፍ ከዘላለም ሲኦል ስላዳነን እናመሰግንሃለን። እግዚአብሔር ሆይ፣ ጌታችንን ኢየሱስ ክርስቶስን ሁል ጊዜ አማኑኤል በሆነው ስሙ ከኛ ጋር እንዲሆን ደግሞ ስላደረግህ ከፍ ከፍ እናደርግሃለን። አቤቱ እነዚህን እውነቶች በልባችን እንድታትምና እኛ ከአንተ ጋር አንተ ከእኛ ጋር መሆናችንን ሁል ጊዜ በማወቅ በአንተ በመደሰት በአንተ በማረፍ በአንተ በመጽናናት በአንተ በመበርታት ሕይወታችንን እንድንመራ እንድትረዳን እንለምንሃለን። በጌታችን በኢየሱስ ክርስቶስ በኩል ጥያቄዎቻችንን ሁሉ አንተ መልስልን በእያንዳንዳችን ላይ እጆችህን ጭነህ ባርከን። ክብር ሁሉ ለአንተ ይሁን። የሚቀጥሉትን ሳምንታት አንተ ከኛ ጋር እኛ ከአንተ ጋር ዘመናችንን ሁሉ እንድናሳልፍ ጸጋና ኃይልን አብዛለን እናመሰግንሃለን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን።